የመገናኛ ብዙሀን ነጻነት እንደ ዘንድሮ ዓመት የከፋ ይዞታ ኖሮት አያውቅ የሚላል በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን በዛሬው እለት ባወጣው ዓመታዊ ዓለም አቀፍ የሚዲያ ነጻነት መለኪያ የደረጃ ሰንጠረዥ በአካል ላይ የሚፈጸሙ ጥቃቶችና እስራቶች የበረቱበት መንግስታት የመናገር ነጻነትን የሸበቡበት አመት ነው ብሎታል ሪፖርቱ። በተለይ ደግሞ ዲሞክራሲያዊ በሚባሉ ሀገሮች የሚዲያ ነጻነት ያሽቆለቆለበት፣ አፋኝ ህጎች የወጡበት፣ በአካል ላይ የሚፈጸሙ ጥቃቶችና እስራቶች የጨመሩበት አመት ነው ተብሏል። ኢትዮጵያ በዚህ በማያስመሰግነው ደረጃ ላይ ከ180 ሀገሮች 150 ላይ ትገኛለች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ በዚህ አመት ባወጣው ሪፖርቱ ኢትዮጵያ 16 ጋዜጠኞችን በማሰርና የመናገር ነጻነትን በማፈን ከአፍሪካ ከግብጽና ኤርትራ ቀጥላ ሶስተኛ ሀገር ብሏታል። በኢትዮጵያ የረጅም ጊዜ እስራት ከተበየነባቸው ጋዜጠኞች አንዱ ጋዜጠኛ እስክንድር ነጋ ነው። እስክንድር ከትላንት በስቲያ መቀመጫውን ኦስትሪያ ቬና ካደረገው ዓለም አቀፉ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና የሚል ስያሜ አግኝቷል። ባለቤቱን ጋዜጠኛ ሰርካለም ፋሲልን ስለዚሁ ሽልማት ጠይቀናት ነበር። ዓለም አቀፍ ፕሬስ ኢንስቲትዩት እስክንድርን በመሸለሙ ታላቅ አክብሮት አለኝ። በዚህ ሽልማት የተሰማኝ ትልቅ ደስታ ነው የአሸናፊነት ስሜት ነው የድል አድራጊነት ስሜት ነው በስልጣን ላይ ያለው መንግስት እስክንድርን ስለ ጻፈ ብቻ አሸባሪ በሚል ታርጋ ለጥፎበት የአስራ ስምንት አመት ፍርድ ፈርዶበታል አለም ግን እስክንድር አሸባሪ አለመሆኑም በጻፈው ጽሑፍ ብቻ መታሰሩን አውቀው ለዚህ ሽልማት ሲያጩትና ሲያበረክቱለት የተሰማኝ ደስታ በጣም ትልቅ ነው። የኢትዮጵያ መንግስት የፈጠራ ክሱን ውድቅ የሆነበት ተቀባይነት ያጣበት መድረክ ነው የሚሰማኝ። እርግጥ የኢትዮጵያ ሕዝብ እስክንድርን ካጀገነው ነው ቆይቷል። ይህንን ክስ አልተቀበለውም። ቢሆንም አለም አቀፍ ሚዲያዎችም ደግሞ ይህንን ተቀብለው እስክንድርን ለዚህ ሽልማት በማብቃታቸው በጣም ትልቅ ደስታና ትልቅ የድል አድራጊነት ስሜት ተሰምቶኛል። በግሌ ሰርካለም ፋሲል እንግዲህ አንቺ ራስሽ ጋዜጠኛ ነበርሽ፣ እስር ቤት ነበርሽ፣ እስር ቤት ነው ልጅሽንም የተገላገልሽው። አሁን ደግሞ በስደት ነሽ። በስደት ውስጥ ሆነሽ ለብቻ ልጅ ማሳደግ፣ እንደዚሁም ደግሞ ባለቤትሽ ኢትዮጵያ በእስር ቤት ነው ያለው እና ምን ይመስላል ህይወትሽ? ኑሮሽ ምን ይመስላል? የልጅሽስ ሁኔታ ምን ይመስላል? ልጅሽ ስለ አባቱ አይጠይቅም? ጥያቄ አያነሳም? ምን አይነት ሀሳብ ነው ያለው ስለ እንግዲህ እንዳልሽው እስክንድር ከታሰረ አሁን ስድስት አመት ሊሞላው ነው። በአካል ከተለያየን ስድስት አመት ነው። በአይነ ስጋ ካየሁትኝ ወደ አራት አመት ሊሆን እዚህ ከመጣው በስደት የስደት ህይወት በዛ ላይ ልጅ ይዞ በጣም ከባድ ነው። በብቸኝነት ግን ቢሆንም ችግሬንም፣ ሁሉ ነገሬንም የተጋሩኝ ብዙ ኢትዮጵያኖች አሉ። አንድም ቀን ሳላስብ፣ አንድም ቀን እንዳይሰማኝ ከጎን ያልተለዩ ብዙ ወገኖች አሉ። በዚህ አጋጣሚ ምስጋና ይድረሳቸው። ናፍቆት በአሁን ሰዓት እያደገ ነው። ሁሉን ነገር መጠየቅ ጀምሯል። በፊት ከነበረበት የእውቀት ግንዛቤ አሁን ከፍ ማለት ጀምሯል። ስለ እስክንድር ይጠይቃል፣ በምን እንደታሰረ ይጠይቃል። ግንዛቤ አድሮበታል። እኔም በተቻለ መጠን ላስረዳው ሞክራለሁ። በፊት እስክንድር ሲባል ትርጉሙንም ባያውቀው አሸባሪ ነው፣ አሸባሪ ብሎ ነበር የሚፈርጀው። አሁን ለምን ታሰረ? ስለ ጻፈ ነው፣ ጋዜጠኛ ነው። ያው በትንሿ ጭንቅላቱ የተወሰነ ነገር እያሳደረ ነው። እግዚአብሔር ይመስገን። በጥሩ ሁኔታ ላይ ነው የሚገኘው የምንገኘው። እስክንድር በአሁን ሰዓት ላይ ከሁለት ሰዎች በላይ አይጠየቅም። በዘመድ አዝማድ በጓደኛም አይጎበኝም። የሚነበብም ነገር አይገባለትም። የታሰረው አምስት ሰዎች ጋር ነው። የሰብአዊ መብት አያያዙ በጣም አደገኛ ነው። በአንድ ለሊት ሶስት ጊዜ እየተገባ የሚፈተሽበት ሁኔታ ነው ያለው። ለሌሎች እስረኞች በትንሿም የተፈቀደውን ነገር እስክንድር ጋር አልተፈቀደም። ይሁን እንጂ እስክንድር በጽናት በሞራል ሁሉን ነገር ተቀብሎ በጥሩ ሁኔታ እንዳለ እሰማለሁ። አሸባሪ ነው የሚለውን ነገር ናፍቆት ምን ለማለት ፈልጎ ነው እስኪ እሱን አብራሪልኝ? እኔ ግራ ነው የሚገባኝ። እንግዲህ እስክንድር ሲታሰር ናፍቆት የአምስት አመት ልጅ ነበር የአምስት አመት ከሶስት ወር የሚሰማው ነገር አለ፣ በቤትም በአካባቢም። አሸባሪ ትርጉሙን አያውቀውም። ግን እንዲሁ እንዳጋጣሚ አንድ ቀን ነው አሸባሪ፣ ከሰው ጋር እያወራሁኝ አሸባሪ አሸባሪ ይላል። እሱ ምንድን ነው አሸባሪ? ናፍቆት ስለ አሸባሪ ትርጉም ታውቃለህ ስለው አዎ አለኝ። ፈጥ ነው ምን ማለት ነው አሸባሪ ስለው እስክንብር ማለት ነው አለኝ። በጣም ነው የደነገጥኩት፣ እውነት ለመናገር በዛ ግንዛቤው። ትምህርት ቤት የሌሎች ጓደኞቹ ወላጆች አባታችን ይሄ ነው ወይም ያለበትን የሙያ የሌሎች ጓደኞቹ አባታቸው ያሉበትን የተሰማሩበትን ሙያ ሲያወሩ ናፍቆት እንደ ትልቅ ጀብድ አድርጎ የኔ አባት አሸባሪ ነው ብሎ ሊያወራ የሚችልበት መንፈስ ነበር የነበረው። አሁን ግን አሸባሪ ማለት መጥፎ ነገር፣ ሰውን አጥፍቶ ጠፊ፣ ለሰው መጥፎ እንደሚያደርግ በስሱ ማለት በሚገባው መንገድ ለማስረዳት ሞክሬያለሁ። እስክንድር ጋዜጠኛ ነው ስለሚጽፍ ነው የታሰረው። አሸባሪ ማለት ትርጉሙ መጥፎ ነው የሚለውን ነገር ከጭንቅላቱ አውጥቼለት በትንሹም ቢሆን እየተገነዘበ እና እየተረዳ መጥቷል። እሺ ሰርካለም ፋሲል፣ በጣም ነው የማመሰግነው እግዜር ይስጥልኝ። እኔም በጣም ነው የማመሰግነው እግዜር ይስጥልኝ እግዜር ያክብርልኝ። በዚህ የጋዜጠኞች ድንበር የለሽ ቡድኑ ባወጣው ሰንጠረዥ መሰረት ሰሜን ኮሪያ የመጨረሻውን ደረጃ ስትይዝ፣ ኤርትራ በአንድ ደረጃ ከፍ ብላ ትከተላለች። ኖርዌይ፣ ስዊድን፣ ፊንላንድ፣ ዴንማርክና ኔዘርላንድስ በአለማችን ጋዜጠኞች በነጻ ነፃነት ስራዎቻቸውን የሚያከናውኑባቸው ሀገሮች ተብለዋል።